በኢትዮጵያ ውስጥ እየታየ ስላለው የፖለቲካ ቀውስና በተያያዥ ጉዳዮች ላይ የሕዝብ ተወካዮች ምክር ቤት አባላት ጠቅላይ ሚኒስትር ኃይለማርያም ደሳለኝ ማብራሪያ እንዲሰጧቸው ጠይቆ ነበር። ጠቅላይ ሚኒስትር ኃይለማርያም ደሳለኝ የተወካዮች ምክር ቤት አባላት ያቀረቡት ጥያቄዎች አሁን እየተካሄደ ያለውን የኢህአዴግ ስራ አስፈጻሚ ኮሚቴ ስብሰባ ላይ እንደሚያቀርቡ፣ ከዛ የሚደርሱበትን ነጥቦች ይዘው እንደሚመለሱ ለአባላቶቹ አስታውቆ ነበር። ጠቅላይ ሚኒስትር ኃይለማርያም ከአራቱ የገዢው ግንባር አመራሮች ማለትም የውህደድ የህወሓት የዲኢደንና የቢአደን አመራሮች ጋር በመሆን ባለፈው ሰኞ በህዝብ ተወካዮች ምክር ቤት በመቅረብ ለጥያቄያቸው መልስ መስጠታቸው እየተዘገበ ነው። የምክር ቤቱ አባላቶች ጥያቄያቸውን ለጠቅላይ ሚኒስትር ኃይለማርያም መጀመሪያ ማቅረብ የፈለጉት በመደበኛ ስብሰባ አኳህን ሳይሆን በተወከሉበት ድርጅቶች አኳህን መሆኑን የፓርላማ አባል የሆኑት ምንጭ ለዶችቤሌ ተናግሯል። መንግስት እንደ መንግስት በኦሮሚያና በኢትዮጵያ ሶማሌ ክልሎች ድንበር ላይ የተከሰተውን ግጭት ጨምሮ ሌሎችን ማስቆም ለምን አልቻለም? የሚለው ጥያቄ እንደቀረበላቸው ምንጩ ይናገራሉ። የተከሰተው ችግር የራሳቸው የከፍተኛ አመራር ድክመት መሆኑን እንደተቀበሉምና በዚህም ጉዳይ ላይ የኢህአዴግ የስራ አስፈጻሚ ኮሚቴ ስብሰባ ላይ ሂስ እያደረጉበት መሆኑን ጨምሮ አክሎበታል። በንድፈ ሐሳብ ደረጃ ጠቅላይ ሚኒስትር ኃይለማርያም በፓርላማ የተሾሙ በመሆናቸው ፓርላማው በፈለገው ጉዳይ ላይ ጠቅላይ ሚኒስትሩን ጠርቶ ማብራሪያ እንዲሰጡት መጠየቅ ስልጣን እንዳለው የመድረክ ምክትል ሊቀመንበርና የውጭ ጉዳዮች ኃላፊ ፕሮፌሰር በየነ ጴጥሮስ ለዶችቬሌ ተናግሯል። የፓርቲዎች አባላት እዛ መገኘታቸው ግን ተገቢ እንዳልሆነና ስርዓት ያጣ ፓርላማ ሆነዋል ሲሉ ፕሮፌሰር በየኔ ተቻሉ። ለምንድን ነው በዚህ መልክ የቀረበው ጠቅላይ ሚኒስትሩ የምለው ጥያቄ ደግሞ በጣም የሚገርም ነው እና እስካሁን ድረስ እንለው ለነበረ ሁሉ በገሃድ መርስ መስጠታቸው ነው። ማለት መንግስትና ገዢ ፓርቲ በምንም አይነት ተለያይተው አያውቁም ማለት ነው። ፓርላማው እኮ አሁን በእነ ቆጽን ሰዓት ሀሳብ ደረጃ አይጋውጪ ነው እንጂ የፓርቲው ቅርንጫፍ አይደለም ማለት በፓርቲው የምታዘዝ አይደለም። መንግስት መንግስትን የሚያቋቁም መንግስትን የሚቆጣጠር አካል ነው ፓርላማ። ስለዚህ እዚህ ላይ ፖለቲከኞቹ፣ የአራቱም የኢህአዴግ አባል ድርጅቶች ጉምቶቹ ምን ሊያደርጉ አብረው እንደቀረቡ እኔ ግራ ይገባኛል። በህዝብ ተወካዮች ምክር ቤት ተገኝቶ መልስ ሰጡ የተባሉትን የፖለቲካ ድርጅቶች በምን መልኩ ፓርላማ ሊቀርቡ ይችላሉ? ለምለው ጥያቄ የቀድሞ የፓርላማ አባል የነበሩት ፕሮፌሰር በየኔ ይመልሳሉ። እኔ እስከማቀው ድረስ በፓርቲ የፓርላማ ውስጥ አሰራር ደንብም፣ እኔ እንግዲህ ፓርላማ ውስጥ ቆይቻለሁ ነው ከሁለትም ጊዜ በላይ እና ለዚህ አይነት አሰራር እኔ የማቀው ነገር የለም። እንዴት አድርጎ ራሱ ያልሾመውን ያልወከለውን አካል አምጥተ አምጥቶ አስረዳ እንደምል ፓርላማ የቀሩትን ይህንን አራቱንም የክልል በዦች እኔ ሊጠራ የሚችልበት አግባብ የለኝም። እነዚህ ምናልባት ጠቅላይ ሚኒስትሩ የፌደራል መንግስቱ የበላይ እንደመሆኑ በጠቅላይ ሚኒስትሩ አማካኝነት ሪፖርታቸውን ያቀርቡ እንደሆን ነው እንጂ እንግዲህ አንደኛ እነዚህ አራቱም ግለሰቦች የየፓርቲያቸውም ደግሞ ሊቀመናብርት ናቸው። ስለዚህ ሚናቸው ፖለቲካዊ ነው የቀረቡበት ማለት እና፣ ፓርላማው ደግሞ የፖለቲካ ጥሪ ያረገ አልመሰለኝም። ይሄ አስተዳደራዊ በደል የተፈጸመበትን ሁኔታ ይህንን መጣ አስረዳ ነው እንጂ የፓርቲ ፕሮግራማችሁ እዛ ላይ ነው የተዛነፈ አለ እሱን አብራሩ አላለም። ይህ የመንግስትና የድርጅት አካሄድ ምንን ያሳያል? የተነሳው የተቀረበው ጥያቄና የነዚህ የገዢዎቹ አቀራረብ እና አራምባና ቆቦ ናቸው ማይገናኙ በአንድ መንግስት ስርዓት ውስጥ ጥያቄ በአግባቡ በመስመሩ ነው የሚቀርበው። ኃላፊነቱን በመስመር ነው እያንዳንዱ ሹመኛ የሚወጣው። ይህንን ያልተከተለ የካድሬ አሰራር ነው ፓርላማው እንግዲህ የካድሬ ሾንጎ ነው የምንለውን ያው ማረጋገጫ ሰጥተውናል ማለት ነው በአገሪቱ ውስጥ የነበረው የፖለቲ ከቀውስ ግድያው፣ እስራቱ፣ መቁሰሉንና ሰዎች ከቀያቸው መፈናቀላቸው አሁን ካለው ፖለቲካዊና ማህበራዊ ቀውስ ጋር በመዳመር ዋንጫው ሞልቶ እንዲፈስ አድርጎታል ሲሉ ፕሮፌሰር በየነ ይደመድማሉ። በዚህ ጉዳይ ላይ የሚመለከታቸውን የመንግስትም ሆነ የኢህአዴግ አመራሮች ለማነጋገር ያደረግነው ሙከራ አልተሳካም።